ኢትዮጵያ መንግስት ለከፍተኛ የህወሃት ወታደራዊና ፖለቲካዊ አመራር አባላት የመጨረሻ ጥሪ ያለውን አስተላለፈ። የፍርድ ቤት መያዣ ትዕዛዝ ላልወጣባቸው የትግራይ ክልል ተወላጆች ግን በአንድ ሳምንት ውስጥ ወደ ሰላማዊ ኑሯቸውና ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። ከአዲስ አበባ መለስካቸው አምሃ ዝርዝሩን ይዟል። ይህ የፌዴራሉ መንግስት ያወጣው ማስታወቂያ እንዳመለከተው ባለፉት ጥቂት ወራት መንግስት በህወሀት ቡድን ላይ የሀገሪቱ ህግ የሚያዘውን እርምጃ ወስዷል። በዚህ ህግ የማስከበር ሂደት የደረሰውን ሰብአዊና ቁሳዊ ጉዳት ለመቀነስና ክልሉን በተሻለ የአስተዳደርና የልማት ቁመና ላይ ለማድረስ የማይተካ ሚና ካላቸው ተዋንያን ዋነኞቹ የክልሉ ተወላጆች ኢትዮጵያውያን እንደሆኑ አስገንዝበዋል። አክሎም ከእነዚህ ዜጎች አንዳንዶቹ በህወሀት ፕሮፓጋንዳም ሆነ አስገዳጅነት ነፍጥ አንግበው በውጊያ ሜዳ ላይ እስከ መሰለፍ ደርሰዋል በማለት ያለውን ሁኔታ ይገልጸዋል። ነገር ግን ይላል ማስታወቂያው፣ እነዚህ የክልሉ ተወላጆች ዋነኛው የጥፋቱ ጠንሳሽና ባለቤት አለመሆናቸውን መንግስት ይገነዘባል። ከዝርፊያውና ከምዝበራው ተካፋይ ያልነበሩ ሀገራቸውን የሚወዱ የክልሉ ተወላጆች በአጥፊ ቡድን ጎትቋችነትና ቅስቀሳ ከመንግስት ጋር ተቃርነው መሳሪያ ታጥቀው የተሰለፉ ቢሆንም እንኳ መንግስት ነገሩን በወደ ሰፊነት ማየት እንደሚገባው ያምናል ብለዋል። በመሆኑም በህገወጥ ጥቃቱና ተያያዥ በሆኑ የወንጀል ተግባራት ጉልህ ተሳትፎ አላቸው ተብለው ከተጠረጠሩና በዚህም መነሻ የፍርድ ቤት መያዣ ትዕዛዝ ከወጣባቸው ከፍተኛ የሕዋት ወታደራዊና ፖለቲካዊ አመራሮች በስተቀር ሌሎች ዜጎች ያለ ስጋት በአንድ ሳምንት ጊዜ ውስጥ ወደ ቀያቸውና መኖሪያቸው እንዲመለሱና ማህበረሰቡን እንዲቀላቀሉ ጥሪ አቅርበዋል። በዚህ መንገድ ወደ ሰላማዊ ኑሯቸው የሚመለሱ የክልሉ ተወላጅ ዜጎች የትኛውም የህግ ተጠያቂነት ሳይኖርባቸው ከአጥፊ ተግባራት ተቆጥበው ወደ ስራቸውና ኑሯቸው በሰላም መሰማራት ይችላሉ ሲል የፌዴራሉ መንግስት ያወጣው ማስታወቂያ መተማመኛ ይሰጣል። ከዚህ በተጨማሪም በተፈጸመው ወንጀል ከፍተኛ ድርሻ ያላቸው ተብለው የተጠረጠሩ የፍርድ ቤት መያዣ ትዕዛዝ የሚወጣባቸው ከፍተኛ ወታደራዊና ፖለቲካዊ አመራሮች በሰላም እጃቸውን ለህግ አስከባሪ ተቋማት እንዲሰጡ ሲል መንግስት ጥሪ አቅርቧል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ